የፌዴራል የጸረ ሽብር የጋራ ግብረ ኃይልና የኦሮሚያ ብሔራዊ ክልላዊ መንግስት ባወጡት የተናጠለ መግለጫ በኦሮሚያ ክልል በተፈጠረው ሁከት ጀርባ አሉ ላሏቸው አሸባሪዎች ህጋዊ እርምጃ እንደሚወስዱ አስጠነቀቁም። ትላንት ማምሻውን በኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀረቡ ተከታታይ መግለጫዎች በብጥብጡ የሰው ሕይወትና ንብረት መውደሙ ተጠቅሷል። የጸረ ሽብር ግብረ ኃይሉ መግለጫ የኦሮሞ ህዝብ በአገሪቱ በተለያዩ መስኮች ተጠቃሚ መሆኑን ካተተ በኋላ ከፊት ለፊት የአዲስ አበባ ማስተር ፕላንን በመቃወም ከበስተጀርባ ደግሞ ከውጭ ዘወትር ለሀገራችን ህዝቦች ሰላምና እድገት እንቅፋት መሆናቸውን በገሃድ ካስመሰከሩ የሽብር ቡድኖች ተልእኮ አንግበው ከሚንቀሳቀሱ ኃይሎች ጋር ትስስር በመፍጠር ሰላማዊ የመማር ማስተማር ሂደቱን አስተጓጉሏል ይላል መግለጫው። ነውጡ ወደ ገጠሮችና ከተሞች እንዲስፋፋ በማድረግ የመንግስትና የድሃው አርሶ አደር ሀብትና ንብረት እንዲወድም አድርጓል። የህብረተሰቡን ሰላም ለመጠበቅ በተሰማሩ በፌዴራልና በክልሉ ፖሊሶች እንዲሁም በመከላከያ ሰራዊት ላይ የሞትና የአካል ጉዳት አድርሷል ይላል መግለጫው። የኦሮሚያ ብሔራዊ ክልላዊ መንግስት በወቅታዊ ጉዳዮች ላይ በሚተነትነው የአቋም መግለጫውም በተመሳሳይ የኦሮሞ ህዝብ በማህበራዊ በኢኮኖሚያዊና ፖለቲካዊ ዘርፎች የተጠቃሚ መሆኑን በመዘርዘር አሁን በተፈጠረው ብጥብጥ በስተጀርባ ድብቅ የፖለቲካ አጀንዳ ያላቸው ኃይሎች እጅ አለበት ይላል መግለጫው። አያይዞም የጠባብነትና የትምክህት ርዝራዥ ያላቸውን ኃይሎች ህዝቡ በነቃ ትግሉ ከመቃብር የከተተውን አመለካከታቸውን ከመቃብር ቆፍረው ህይወት ይዘራ ዘንድ የህብረተሰቡን የልማት ጥያቄ ለማጣመም የፖለቲካዊ አለማቸው ለማሳካት ሲራራጡ ይታያል ብለዋል። የክልሉ መንግስት መግለጫ የጥፋት ኃይሎች ያላቸውን በጦር መሳሪያ በመታገዝ በተለያዩ የመንግስትና የግል ተቋማት ላይ ውድመት፣ በህይወትና አካል ላይም ጉዳት አድርሷል ይላል። በዚህ ጉዳይ ላይ የህዝብ አስተያየቶችን ለማሰባሰብ ወደ ተለያዩ አካባቢዎች ተንቀሳቅሰን ነበረም። ሆኖም ግን መግለጫውን አልተከታተልነውን የሚለውን ጨምሮ ብዙዎቹ ፈቃደኞች አልሆኑልንም። መገናኛ ብዙሃን አዘውትሮ የሚከታተለው ወጣት ሚካኤልን ጠይቀ ነው ተከታይን ብሎናል። መንግስት አንደኛ ሰከን ባለ ሁኔታ፣ ነገሮችን በረገበ ሁኔታ ናሽናል ኮንሰንሰስ በሚፈጥር መልኩ ነው ተግባራዊ ለማድረግ መዘጋጀት ያለበት እንጂ አሁን ይሄ አግሬሲቭሊ በመግለጫዎች የተለያዩ ነገሮችን በማድረግ አይደለም። ነገሮችን ማብረድ ያለብን። ስለዚህ አሁን መንግስት የሰጠውን ማስጠንቀቂያ አዘል መግለጫዎች በመሰረቱ እኔና መሰሎች የሚያዩት ምናልባት ከዚህ አሁን ከተፈጠረው ህዝባዊ አብዮት ጋር በተያያዘ የሚፈልጉትን ኃይላቶች ፒክ እያደረጉ ወደሚፈልጉት ዳይሬክሽን ለማስገባት ምናልባት እንደ ክፍተት ተጠቅሞበት ሊሆን ይችላል አግሬሲቭ መግለጫ ማውጣቱ። በግሌም ሌሎችም ጓደኞቼ በተወሰነ መልኩ ቅር አሰኝቶናል። ነገር ግን እንደዚህ ስንል ደግሞ ያው ያለው ሁኔታ መንግስት መቆጣጠር የለበትም እያልን ሳይሆን እየመጣውን ነገር ነባራዊ ሁኔታዎችን አውዱን በጠበቀ መልኩ ግን ተመጣጣዊ ነገር ነው መደረግ ያለበት። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።